የዲው ዜና ሰላም፣ ጤና ስጥልን። ውድ አድማጮች እንደምናመሻችሁ። ለዕለቱ የተዘጋጀውን ዜና እናሰማለን። በቅድሚያም ዋና ዋናዎቹን። በአማራ ክልል ዋግ ኅምራ ብሔረሰብ አስተዳደር ከሳህላ ሰየምት ወደ ዝቋላ ወረዳ 26 ሰዎችን አሳፍራ በተከዘ ወንዝ ላይ ስትጓዝ የነበረች ጀልባ በመስጠሟ 12 ተሳፋሪዎች ለኅልፈት ተዳረጉም። እስራኤል ትላንት በጎላን ተራራ አካባቢ በምትገኘው ድሩዝ በተባለች ከተማ በእግር ኳስ ሜዳ ሲጫወቱ በነበሩ ሕጻናት ላይ ለደረሰው ጥቃት ቴሄራንን ተጠያቂ አድርጋለች። በጥቃቱ ዕድሜያቸው ከ10 እስከ 16 የሚገመት 12 እስራኤላውያን ተገድለዋል። የእስራኤል ውጭ ጉዳይ ሚኒስቴር ዛሬ በሰጠው መግለጫ ጉዳዩ ቀጠናውን ወደ ሙሉ ጦርነት ሊያመራው ይችላል ሲል አስጠንቅቋል። ዩክሬን አንድ ግዙፍ የሩሲያ የነዳጅ ማከማቻ ዲፖ ማጋየቷን አስታወቀች። ሩሲያ ውስጥ በኩርስክ ዞን በሚገኝ የነዳጅ ማከማቻ ዲፖ በደረሰ ጥቃት ከፍተኛ እሳት መፈጠሩን ታውቋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የመካከለኛ ርቀት የኒውክሌር ጦር መሳሪያን እንደገና ማምረት እንደሚጀምሩ ዛቱም። ፕሬዝዳንቱ ይህን ያሉት ዛሬ የሀገሪቱን ባህር ኃይል በፒተርስቡርግ ወታደራዊ ሰልፍ ከተመለከቱ በኋላ ነው። ዜና ተዘርዘሩ በአማራ ክልል ዋግ ህምራ ብሔረሰብ አስተዳደር ከሳህላ ሰየምት ወደ ዝቋላ 26 ሰዎችን አሳፍራ በተከዘ ወንዝ ላይ ስትጓዝ የነበረ ጀልባ በመስጠሟ 12 ተሳፋሪዎች ለህልፈት ተዳረጉ። ጀልባዋ በድምሩ 26 ሰዎች አሳፍራ የነበረ ሲሆን ሰባቱ በዋና ሲወጡ፣ ሰባት ደግሞ በአካባቢው ነዋሪዎች ይገዛ በህይወት ቢተርፉም በአደጋው በመዳከማቸው ወደ ህክምና ተወስደዋል። እስካሁን የሁለት ሰዎች አስክሬን መገኘቱንና ፍለጋው መቀጠሉን ታውቋል። ህወሀት ህጋዊነቱ እንዲመለስለት ለኢትዮጵያ ብሔራዊ ምርጫ ቦርድ ጥያቄ ማቅረቡ የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተናገሩም ሰሞኑ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከተቃዋሚ ፓርቲዎች ጋር በተወያዩበት ወቅት ህወሀት ያቀደው ህገ ወጥ ያሉት ድርጅታዊ ጉባኤ ወደ ጦርነት ሊያመራ እንደሚችል መግለጻቸውን ተከትሎ ወደ አዲስ አበባ በማምራት ከጠቅላይ ሚኒስትሩ ጋር መነጋገራቸው አስታውቋል። ትላንት በትግራይ ለሚገኙ መንግስታዊ እና የፓርቲ ሚዲያዎች ማብራሪያ የሰጡት የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ህወሀት ለምርጫ ቦርድ ህጋዊ ሰውነቱ እንዲመልስለት ጥያቄ ማቅረቡንና በሁለት ሳምንት ውስጥ ምላሽ እንደሚያገኝ እንደሚጠብቅ ተናግረዋል። ህወሃት የነበረው ህጋዊ ሰውነቱ እንዲመለስ እንጂ እንደ አዲስ ፓርቲ መመዝገብ እንደማይፈልግ ዶክተር ደብረጽዮን ጨምረው ገልጸዋል። ሓደ ቅድሚኡ እዩ እዩ ዘይተኣፍልጦ ክወሃበና ዝነበሮ ተኣዋጅ ምስ ወፀትከ ከም ብሓዱሽ ተመዝገቡ እያ ምን አንድ አስቀድሞ ነው እውቅና ሊሰጠን ይገባ የነበረው። አዋጁ ከወጣ በኋላ ደግሞ እንደ አዲስ ተመዝገቡ ነው የተባለው። ይህ አይሆንም፣ አንመዘገብም። ህወሀት አዲስ ፓርቲ ተብሎ ሊመዘገብ አይችልም። ዛሬም ነገም ቢሆን ይህ አይሆንም። ይህ የትግሉ አካል ነው። በነገራችን ላይ ይህ ከትግራይ ህዝብ ትግል ጋር ነው የሚሄደው። ልካ ክትቃል ክንገብር አይንክል ክ ት ህዝብ ትግራይ ዶክተር ደብረጽዮን አኪሎም በቅርቡ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ህወሀት ከምርጫ ቦርድ ህጋዊ ሰውነት ሳያገኝ ወደ ጉባኤ የሚያመራ ከሆነ ጦርነት ሊያስከትል ይችላል ማለታቸው ተገቢ አለመሆኑና በዚህ ጉዳይ ከጠቅላይ ሚኒስትሩ ጋር ተገናኝተው መነጋገራቸው ጠቁሟል። በሌላ በኩል የትግራይ ኮሚኒኬሽን ጉዳይ ጽህፈት ቤት ባወጣው መግለጫ ጊዜያዊ አስተዳደሩ ዋነኛ ተግባራቱ ዘላቂ ሰላምና መረጋጋት ማስፈን ነው ብለዋል። ከዚህ ውጪ የሚደረግ ሰላም የሚያውኩ ህገወጥነት የተባሉ ብሎ የገለጻቸው ተግባራት ግን አይታገስም ሲል ማስጠንቀቁን የመቀለ ወኪላችን ሚሊዮን ኃይለ ሥላሴ ዘግቧል። በቤኒን ብሔራዊ ፓርክ ሰባት የመንግሥት የጸጥታ ኃይላትና ሌሎች አምስት ሬንጀርስ በመባል የሚታወቁ የጥብቅ ደን ጠባቂዎች መገደላቸውን ከአካባቢው የወጡ መረጃዎች ያመለክታሉ። ገዳዮቹ ጽንፈኛ የእስልምና ሃይማኖት አክራሪዎች ሳይሆኑ እንዳልቀረ ተነግሯል። ከማክሩዝ ወንድ ብዙም በማይርቀውና ወደ 1000 ስኩዌር ኪሎ ሜትር ስፋት ባለው ብሔራዊ ፓርክ ውስጥ ስለተፈጸመው ግድያ የሀገሪቱ መንግሥት እስካሁን ያለው ነገር የለም። ይሁንና ጥብቅ ደኑ ከቡርኪና ፋሶና ኒጀር በሚዋሰነው በዚሁ አካባቢ የሚገኝ በመሆኑ ከአልቃይዳ ጋር ግንኙነት አላቸው ተብለው የሚጠረጠሩ ጽንፈኛ ታጣቂዎች በስፋት እንደሚንቀሳቀሱበትና ወደ ሌሎች የምዕራብ አፍሪካ ሀገራት ሰርገው ለመግባት እንደ ወታደራዊ መቀመጫ እንደሚጠቀሙበት አሶሺየትድ ፕሬስ ዘግቧል። በሰሜን የሩሲያ ግርዛት በሚገኘው ሳይቤሪያ በተነሳው እሳት ከ1 ሚሊዮን ሄክታር በላይ ደን እየነደደ ነው። የእሳት አደጋ መከላከያና በጎ ፈቃደኞች እሳቱን በአውሮፕላን ጭምር እየታገዙ ለማጥፋት ጥረት እያደረጉ ነው ተብሏል። የሩሲያ ባለሥልጣናት በቃጠሎ 52 የሚሆኑ አካባቢዎች በጭሱ የተሸፈኑ ሲሆን እስካሁን በጭሱ ላይ በተካሄደ ምርመራ ግን መርዛማነት እንደሌለው መረጋገጡን አስታውቋል። እሳቱን ለማጥፋት ከ130 በላይ የእሳት አደጋ መከላከያ አባላትና ወደ 200 የሚሆኑ የአካባቢ ነዋሪዎች እየተሳተፉ እንደሆነና ይህ ዜና እስከተጠናቀረበት ድረስ ግን እሳቱ በቁጥጥር ስር አለመዋሉን የጀርመን ዜና አገልግሎት ዲፒኤ ዘግቧል እስራኤል ትላንት በጎላን ተራራ አካባቢ በምትገኘው ድሩዘ በተባለች ከተማ በእግር ኳስ ሜዳ ሲጫወቱ በነበሩ አዳጊ ሕፃናት ላይ ለደረሰ ጥቃት ቴህራንን ተጠያቂ አድርጋለች በጥቃቱ ዕድሜያቸው ከ10 እስከ 16 የሚገመት 12 እስራኤላውያን ተገድለዋል የእስራኤል የውጭ ጉዳይ ሚኒስቴር ዛሬ በሰጠው መግለጫ ጉዳዩ ቀጠናውን ወደ ሙሉ ጦርነት ሊያመራው ይችላል ሲል አስጠንቅቋል። የእስራኤል የውጭ ጉዳይ ሚኒስቴር ቃል አቀባይ ኦረን ማር ሞርተን በዛሬው መግለጫቸው ሕፃናቶቻችንን የገደለው ሚሳይል ኢራን ሰራሽ ነው ብለዋል። ይህ አይነት መሳሪያ ያለው ደግሞ አሸባሪ ያሉት ሂዝቦላህ መሆኑን አክሏል። እስራኤል ራሷን የመከላከል መብትና ኃላፊነት እንዳላትና ለዚህ አሰቃቂ ግድያ አጽፋዊ ምላሽ እንደምትሰጥ ዝቷል። ውስጥ ዓለም ኢራንና ወኪሎቿ ያሏቸውን ሂዝቦላ ሐማስና የየመን ሁቲ አማጺያን ለዚህ ቀጠናዊ ብጥብጥ ሙሉ ኃላፊነት እንደሚወስዱ ማወቅ አለበትም ብሏል። በቀጠናው ሙሉ ጦርነት እንዳይቀሰቀስ ከተፈለገ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በሂዝቦላ ላይ ያስተላለፈው ውሳኔ አንድ ሺ ሰባት መቶ አንድ መተግበር አለበት ብለዋል። ቃል ውሳኔው ሂዝቦላህ በእስራኤልና ሊባኖስ ድንበር 30 ኪሎ ሜትር ርቆ ከሚገኘው የሊታኒ ወንዝ እንዲርቅ የሚያዝ ሲሆን፣ ይቅርታ፣ ይናረፍተ ነገር እንደገና ደግመዋለሁ። ውሳኔው ሂዝቦላህ በእስራኤልና ሊባኖስ ድንበር 30 ኪሎ ሜትር ርቆ ከሚገኘው የሊታኒ ወንዝ እንዲርቅ የሚያዝ እንደሆነ ይታወቃል ሲል የዘገበው የጀርመን ዜና አገልግሎት ዲፒኤ ነው። በሌላ ዜና በሂዝቦላ የተገደሉ ወጣቶችን ለመቅበር በነበረው ስነ ስርዓት በሺዎች የሚቆጠሩ እስራኤላውያን ጥቁር ልብስ በመልበስ መገኘታቸውንና በአካባቢው ያለው የጸጥታ ስጋት እንዳሳሰባቸው ገልጸዋል። አንድ በቀብሩ ስነ ስርዓት ለመገኘት የመጡ የ43 ዓመት ነርስ ለአዣንስ ፍራንስ ፕረስ እንደነገሩት በዚህ አካባቢ ሲጫወቱ የነበሩ ሕፃናት ማጣታችን እጅግ አሳዝኖናል። በየቀኑ በየሌሊቱና በየደቂቃው ስጋት ውስጥ ነን ሲሉ ተናግረዋል። ይህ የተካረረው ውጥረትን ተከትሎ ፈረንሳይ ዜጎቿን ወደ ሊባኖስ እስራኤል፣ አሊያም ወደ ፍልስጤም ድንበር እንዳይጓዙ አስጠንቅቃለች። ዩክሬን አንድ ግዙፍ የሩሲያን የነዳጅ ማከማቻ ዲፖ ማጋየቷን አስታወቀች። ሩሲያ ውስጥ በኩርስክ ዞን በሚገኝ የነዳጅ ማከማቻ ዲፖ በደረሰ ጥቃት ከፍተኛ እሳት መፈጠሩን ታውቋል። ቫርቦያ የተባለው የሩሲያ የነዳጅ ማከማቻ የነደደው በዩክሬን የጸጥታ ኃይሎች መሆኑን ኪየቭ አስታውቃለች። ይህ ከባድ ፍንዳታን የፈጠረው ጥቃት በምን አይነት መንገድ እንደተፈጸመ ግን ዩክሬን የገለጸችው ነገር የለም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የመካከለኛ ርቀት የኒውክሌር ጦር መሳሪያ እንደገና ማምረት እንደሚጀምሩ ዛቱ። ፕሬዝዳንቱ ይህን ያሉት ዛሬ የሀገሪቱ ባህር ኃይል በፒተርስቡርግ ወታደራዊ ሰልፍ ከተመለከቱ በኋላ ነው። ፕሬዚዳንት ፑቲን አክለውም አሜሪካ ወደ ጀርመን ወይም ሌላ የአውሮፓ ሀገር ሚሳይሎችን የምትልክ ከሆነ ከዚህ ቀደም የመካከለኛ ርቀት ኒክሌር ለማምረት ከሚያግደውል እራሳችንን ነፃ እናወጣለን ማለታቸውን የዘገበው አዣንስ ፍራንስ ፕረስ ነው። ዩናይትድ ስቴትስ የሰሜን አትላንቲክ የጦር ቃል ኪዳን ለማጠናከር እንደ ጎርጎርሳን አቆጣጠር በ2026 ረዥም ርቀት ተወንጫፊ ሚሳይሎችን ወደ ጀርመን እንደምታሰማራ ባለፈው ወር ማሳወቋ ይታወሳል። ይህ ዶቸ ቨለ ነው አድማጮች ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ በአማራ ክልል ዋግ ኅምራ ብሔረሰብ አስተዳደር ከሳህላ ሰየምት ወደ ዝቋላ 26 ሰዎችን አሳፍራ በተከዘ ወንዝ ላይ ስትጓዝ የነበረች ጀልባ በመስጠሟ 12 ተሳፋሪዎች ለህልፈት ተዳረጉም እስራኤል ትላንት በጎላን ተራራ አካባቢ በምትገኘው ድሩዘ በተባለች ከተማ በእግር ኳስ ሜዳ ሲጫወቱ በነበሩ አዳጊ ሕጻናት ላይ ለደረሰው ጥቃት ቴሄራንን ተጠያቂ አደረገች። ዩክሬን አንድ ግዙፍ የሩሲያ ነዳጅ ማከማቻ ዲፖ ማጋየቷን አስታወቀች። ዜናው በዚሁ አበቃም።